የሶሻል ዲሞክራቲክ ፓርቲ በጀርመንኛ ምጻሩ ኤስፔዴ ለግዙፉ ጥምር መንግስት ድርድር ፈቃደኝነቱን በጠበበ መልኩ ዛሬ አመሻሹ ላይ ገልጧል። ወደ 600 የሚጠጉ የፓርቲው ተወካዮች በጉዳዩ ላይ ድምፅ ሰጥቷል። የጥምር መንግስት ድርድሩ እንዲጀመር በተደረገው የድምፅ አሰጣጥ ስነ ስርዓት ከስድስት መቶ ተወካዮች መካከል 362ቱ ድጋፋቸውን ሲሰጡ ሰባ ዘጠኙ ደግሞ ተቃውሟል። በዚህም አለ በዚያ ግን በጀርመንኛ ግሮኮ የሚባለው ወይም ግዙፍ ጥምር ፓርቲን መመስረት የሚባለው ተግባራዊ ይሆናል ማለት ነው። እንግዲህ መስመር ላይ ይልማ ኃይለ ሚካኤል ይገኛል። ይልማ አሁን ወደፊት የሚከተለው ምንድን ነው ማለት ነው? በዚህ ዛሬ በተደረገው ውሳኔ የሚደረገው ነገር ቢኖር የሶሻል ዴሞክራቶቹ አመራሮች ከሰኞ ጀምሮ ከክርስቲያን ዴሞክራቶቹ ጋር ንግግራቸውን እንዲያካሄዱ የሚል ነው። በአጠቃላይ ግን ሲታይ በዛሬው ዕለት የተደረገው የትም ቦታ በጀርመንም ታሪክ ያልነበረ ነው። የጠቅላላው ጉባኤ ተወካዮች የተገኝተው ይሄ ድርጅታቸው የጣምራ መንግስት አብሮ የመስርት ወይ ሳይ መስርት የሚለውን ላይን የወሰኑት እንደ እንዳነሳሁም አንተም እንደጠቀስከው ሀምሳ ስድስት ከመቶው ሲደግፉ አርባ አራት ከመቶ ተቃውሞታል ማለት ድርጅቱ ሁለት አይነት ምናልባት ሊጣጣሙ ምን ይታወቃል ደግሞ ሊታጣው የሚችሉ ነገሮችን ነው አመራሩን አስታቅፎ ሄደው እንዲነጋገሩ ያደረገው። ጥሩ እንግዲህ፣ በዚህ መልኩ እንደዚህ ከቀጠለ ያው ድርድሩ ይደረጋል ማለት ነው። ግን የሶሻል ዲሞክራቲክ ፓርቲ ኃላፊ ሹልስ ድርድሩ በምንም መልኩ መቀጠል እንዳለበት ነበር ሲናገሩ የነበረው። ግን የ29 ዓመት ወጣት ኬቪን ኩነርት ደግሞ ሲቃወም ነበረ። ይሄ ውዝግብ ምን ይመስል ነበር? በቀላሉ ፈቱት ማለት ነው? በቀላሉ አልፈቱትም። ውጤቱም እንደሚያሳየው ሀምሳ ስድስት ከመቶ ለአርባ አራት ከመቶ ተሰባስበው መለያታቸው ምናልባት እኔ ልመለከት የሚችለው ምንድን ነው አንደኛ የትውልድ በትውልድ መካከል ያለው አመለካከት የተለያዩ መሆኑን የሚያሳይ ነው። ማለት የቆዩት የጣምራው መንግስት እንመስረት የሚሉ ነው። ወጣቶቹ ደግሞ የድርጅታችን የወደፊቱ ህልውና ና ሁኔታዎች እነዚህ ጥያቄ ውስጥ ገብተው በደም ካላየናቸው እንዳውም እየወደቅን እንሄዳለን የሚል ነው። እርግጥ ጀርመኖችን ያሳስበው ነገር ሁለት ነው። አንደኛው ለጀርመን ህዝብ ጥቅምና ጀርመን በአውሮፓም በዛውም በዓለም አቀፍ ደረጃ ምን ቦታ ይኖራታል የሚለውን ቅድሚያ ሰጥተን አብረን እንሁን የሚሉ ናቸው። ሌሎቹ ደግሞ የለም የድርጅታችንም ጉዳይ የወደፊትም ሁኔታ ምን መሆን አለበት የሚለውን ነገር ነው ያነሱት። ጊዜውም እየሄደ ስለሆነ ነው አንድ ጥያቄ ላክልልህና እናጠቃልሏለም። የኤስፔዴው ኃላፊ ማርቲን ሹልስ ኤስፔዴ ወደፊት ተሰሚነት ያለው የሚታይና የሚለይ መሆን አለበት፣ በቀላሉ ዝም ብለን አንቀጥልም ሲሉ ነበር የተናገሩት። እንግዲህ ወደፊት የሚከተለው ምንድን ነው ማለት ነው። ከዚህ በኋላ ከዚህ በኋላ መቼም የፖለቲካ ድርጅት መሪዎች ንግግር ሲያደርጉ ማለት ከክርስቲያን ዴሞክራቶችም ይሁኑ ከክርስቲያን ሶሻል ሕብረትም ይሁኑ ከሶሻል ዴሞክራቶቹም የራሳቸውን የእርምጃ ብልሃትና ታክቲኮች ይዘው ነው የሚመጡት። ስለዚህ ይመስለኛል ማርቲን ሹልስ ይሄን ነገር ሲሉ እኔ በዚህ አናሳ በሆነ ድጋፍ መጥቼ ከእናንተ ጋር ስነጋገር እናንተ ደግሞ ባዶ እጄን እንዳታስቀሩኝ የሚለውን ማስጠንቀቂያ መላካቸው ነው ማለት ድርጅታቸው በእድሜ በገፉት እና በወጣቶች መካከል መከፋፈል ብቻ ሳይሆን በግራና በቀኝ እንዳይከፋፈል እንደምናውቀው ደግሞ የሶሻል ዲሞክራቶቹ ከዘጠኝ መቶ ሺህ ሰዎች አባሎች ነበሯቸው። አሁን አራት መቶ ሺህ ነው ያሏቸው። አስር ሚሊዮን የሚሆኑ ሰዎች ባለፈው ምርጫ አልመረጧቸው። እንዲህ አይነት ጣጣ መንጣጣ እንዳይመጣባቸው የክርስቲያን ዲሞክራቶቹ ማስጠንቀቃቸው ነው። ምናልባት እንግዲህ ክርስቲያን ዲሞክራቶቹ ደግሞ ሁኔታውን አይተው የጣምራ መንግስት የሚፈልጉ ከሆነ እነሱም ከቆሙበትና ካሉበት ሁኔታ ፈቀቅ ብሎ መገኘት አለባቸው የሚል ነው። በዚህም የሚገርም ነገር ነው። ይችን ሁሉ ነገር የተሳካላት የስራ አጥ ቁጥሩ ጥቂት የሆነበት መድኃኒታቸው፣ ሆነ መኪናቸው፣ አሮፕላናቸው፣ የብረታ ብረት ፋብሪካቸው የሚደነቅ እና ሁሉ ነገር የተሟላበት ነገር ለማስተዳደር የፖለቲካ ድርጅቶች ጣምራ መንግስት እንግባ አንግባ የሚለው ነገር ውስጥ መግባታቸው ነው። ሌላው ሀገር ለወራት ነበር የገዘለቀ እውነትን ነ ሌላው ቦታ ችግር ያለበት እንደውም ችግር እያለ የሀገራችንን ችግር በጋራ እንፍታ ብሎ የፖለቲካ ድርጅቶች ሲለምኑ የሚሰጣቸው መልስ የለም፣ ወይም ደግሞ ችግር ላይ መውደቁ ናቸው። ጥሩ እንግዲህ አድማጮች፣ የሶሻል ዲሞክራቱ ፓርቲ በጀርመንኛ ምጻሩ ኤስፒዴ ለግዙፉ ጥምር መንግስት በጀርመንኛው ግሮኮ የሚሉት ማለት ነው ለመደራደር ፍቃደኝነቱን ከጥቂት ደቂቃዎች በኋላ ከአንድ ሰዓት ባነሰ ጊዜ ውስጥ አስታውቋል ማለት ነው። በርሊን የሚገኘው ወኪላችን ይልማ ሀይል ሚካኤል ሲከታተል ነበር። ከሱ ጋር ያደረግነው ቃለ መጠየቅ ነበር። ይልማ፣ ከልብ አመሰግናለሁ። እግዜር ይስጥልኝ። መልካም ጊዜ።